የአሜሪካ ድምጽ ነው በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ጥር 24 2014 ዓ ም የራዲዮ በቴሌቪዥን ዝግጅታችን ጀመረ። ነገ ለሚጀምረው የአፍሪካ ህብረት የመሪዎችና የሚኒስትሮች ጉባኤ እንግዶች አዲስ አበባ መግባት መጀመራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። የመንኳያ አጀንዳዎች የሚሆኑት የአጀንዳ ሁለት ሺህ ስልሳ ሶስት ይባላል። እሱ አፈጻጸም የሚመለከቱ ይካሄዳ እስከ ሁለት ሺህ ስልሳ ሶስት አፍሪካ ምን መሆን አለባት የሚል አፍሪካ ለአፍሪካ ሰላምና ጸጥታ ጉዳይ አለ። የአቻ መገማገሚያ ያቲ ሬቪው የሚላል እሱ ይከለሳል ይታያል ማለት ነው። የሚኒስቴር መስሪያ ቤቱን ቃል አቀባይ አምባሳደር ዲና ሙፍቲን ነበር ያደመጣችሁት። የዲፕሎማሲና ዓለም አቀፍ ግንኙነት መምህር አስተያየት የተካተተበት ዘገባ በአብይ ርዕስ ይዘናል። በተጨማሪም በአፋር ክልል የሰብአዊ ረዴት አቅርቦት አለመድረሱን በተመለከተ የክልሉን የአደጋና መከላከል ዝግጁነት ዋስትና ቢሮ አነጋግረን ዘገባ አጠናቅረናል። ወደ አማራ ትግራይ ትግራይና ጋምቤላ ክልልን የተመለከቱ ዘገባዎችም ለምሽቱ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች የምሽቱ አስተናጋጃችሁ አስቱ ጽዮን ግርማ ነኝ። ኤልያስ አስማረ ስርጭቱን ያቀናብርልናል። እንዲሁም የምስል ቅንብሩን በመርዳት እና በማገዝ ግርማ ደገፋና ሲሳይ አሸናፊ አብረውን ያመሻሉ። አበባየው ገበያው ደግሞ የዌብና የማህበራዊ ፕሮዲውሰራችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ ነን። አብራችሁን ቆዩ። ዝግጅቶቻችንን ከራዲዮ በተጨማሪም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ ሰዓቱ የዓለም ዜና እንውሰዳችሁ። ጤና ይስጥልን አድማጮች፣ እንደምን አመሻችሁ? የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። በኢትዮጵያ ለሶስት ተከታታይ ዓመታት ያጋጠመው ድርቅ በአፋር፣ ኦሮሚያ፣ ደቡብ ህዝቦችና ሶማሊያ ቆላማ አካባቢዎች የሚኖሩ ሰዎችን ህይወት እንዲሁም በሚሊዮኖች የሚቆጠሩ ሰዎችን መተዳደሪያ አደጋ ላይ መጣሉን በተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ አስታውቀዋል። ሊዛ ሽላይን ከጄኔቫ ያደረሰችን ዘገባ ስመኝሽ የቆየ ታቀርበዋለች። ላለፉት ሶስት ተከታታይ አመታት ዝናብ ባለመጣሉ ምክንያት የውሃ ጉድጓዶች ደርቀዋል። ይህም የቀንድ ከብቶችና እርሻዎችን እያጠፋ ሲሆን በመቶና በሺዎች የሚቆጠሩ ህጻናትና ቤተሰቦቻቸው በሞት አፋፍ ላይ እንደሚገኙ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አስታውቋል። ዩኒሴፍ እንደሚለው በመጋቢት አጋማሽ ላይ 6.8 ሚሊየን ሰዎች ህይወት አድን እርዳታ ያስፈልጋቸዋል። በሚያዝያ ወር የሚጠበቀው ዝናብ የማይዘንብ ከሆነ ደግሞ ሁኔታዎቹ የከፉ ሊሆኑ እንደሚችሉ ዩኒሴፍ ጨምሮ አስጠንቅቋል። በአዲስ አበባ የዩኒሴፍ ተወካይ የሆኑት ጃን ፍራንኮ ሮታግሊያኖ እንደተናገሩት በዋናነት በድርቅ በተጠቁት የሶማሊያና ና ኦሮሚያ አካባቢዎች ከፍተኛ የሆነ የምግብና ውሃ እጥረት ተከስቷል። በአሁኑ ሰዓት አስቸኳይ የተመጣጠነ ምግብ ድጋፍ የሚያስፈልጋቸው ከ220ሺ በላይ የሚሆኑ ህጻናት እና 100ሺ ነፍሰ ጡርና የሚያጥቡ ሴቶች አሉ። በክልሎቹ ውስጥ የሚታየው የተመጣጠነ ምግብ እጥረት ሀያ ከመቶ ሲሆን ይሄ ቁጥር በዓለም ላይ ከምናያቸው አስቸኳይ አደጋዎች የበለጠ ነው። ዩኒሴፍ ያወጣው ግምት እንደሚያሳየው በግጭት ድርቅና የኢኮኖሚው መላሸቅ ምክንያት በአራቱ ክልሎች የሚገኙ 850 ሺህ ሕጻናት ከፍተኛ የምግብ እጥረት ያጋጥማቸዋል። ስለዚህም ማዕከላት በአስቸኳይ ማሻሻያ ተደርጎላቸው ሕጻናቱ የሚያስፈልጋቸው እርዳታ ሊደረግላቸው እንደሚገባም አመልክቷል። ይህ ሁሉ በሚቀጥሉት ሁለት ወይም ሶስት ሳምንታት ውስጥ መከናወን አለበት። ረሃብ ሲከሰት የለመድነው ነው። አሰቃቂ ሁኔታ እስኪከሰት መጠበቅ ሳያስፈልገን በፍጥነት መንቀሳቀሳችን እጅግ አስፈላጊ ነው። ከ155 ሺህ የሚበልጡ በሶማሊያና በኦሮሚያ ክልል የሚኖሩ ህጻናትም ለቤተሰቦቻቸውና ለከብቶቻቸው ውሃ ፍለጋ ትምህርታቸውን እያቋረጡ መሆኑን የገለጸው ዩኒሴፍ እነዚህ ህጻናት ደግሞ ለተጨማሪ ጥቃቶች ተጋላጭ እየሆኑ እንደሆነም አስጠንቅቋል። በአራቱ ክልል ለሚገኙ ከሁለት ሚሊየን በላይ ሰዎች እርዳታ ለማድረስም ሰላሳ ሁለት ሚሊዮን ዶላር እርዳታ ጠይቋል። የኢትዮጵያ አየር መንገድ ቦይንግ 737 ማክስ የተባለውን አውሮፕላን እንደገና ለበረራ አገልግሎት ዝግጁ ለማድረግ ማቀዱን አስታውቋል። ይሁን እንጂ የዛሬ ሶስት ዓመት አካባቢ ከደረሰው አደጋ ወዲህ አየር መንገዱ አውሮፕላኑን ለመጀመሪያ ጊዜ ለበረራ ስለመጠቀሙ ጥያቄዎች መነሳታቸው ተመልክቷል። እንደ አውሮፓ አቆጣጠር 2019 ከአዲስ አበባ ከተነሳ 3 ደቂቃዎች በኋላ 157 መንገደኞችና የበረራ ሰራተኞችን እንደ ጫነ የተከሰከሰው የቦይንግ ማክስ 737 አውሮፕላን ከዚያም አምስት ወራት ቀደም ብሎ ኢንዶኔዥያ ላይ በደረሰበት ተመሳሳይ አደጋ 189 መንገደኞችን ይዞ መውደቁ ተጠቅሷል። በዚህ የተነሳም ከተለያዩ የዓለም የበረራ መስመሮች ታግዶ እንዲቆይ የተደረገ መሆኑም ተገልጿል። አደጋው ቦይንግን እስከ 20 ቢሊዮን ዶላር ኪሳራ ያደረሰበት መሆኑ ሲገለጽ በርካታ የቴክኒክና የደህንነት ጥያቄዎችን በወቅቱ ማስነሳቱም ተመልክቷል። አየር መንገዱ በሰጠው መግለጫ ጋዜጠኞችን፣ ዲፕሎማቶችና ባለሥልጣናቱን ጨምሮ በአፍሪካ ትልቁ ተራራ ወደ ሆነው የኪሊማንጃሮ ተራራ አድርጎ በመብረር ወደ አዲስ አበባ ለመመለስ የናሙና በረራ ማቀዱን አስታውቋል። አየር መንገዱ እንደ አውሮፓ አቆጣጠር ጥር 22 በሰጠው መግለጫ ከዚህ ውሳኔ የደረሰው የተለያዩ ተቆጣጣሪ ባለሙያዎችን በተደጋገመ ክትትልና ቁጥጥር ማረጋገጫ ካገኘ በኋላ መሆኑን አስታውቋል። የአየር መንገዱ ዋና ሥራ አስፈጻሚ አቶ ተወልደ ገብረ ማርያም የአውሮፕላኖቹን ስሪትና የማሻሻያ ስራዎች ከ20 ወራት በላይ ለሚሆን ጊዜ ተፈትሾ የተረጋገጠ ሲሆን አስተማማኝ ደህንነቱ በአብራሪዎቻችን በኢንጂነሮችና የበረራ ቴክኒሽያኖቻችን በሙሉ የተረጋገጠ ነው ማለታቸው በአሶሺየትድ ፕሬስ ተጠቅሷል። ዘገባዎቹ የአሶሺየትድ ፕሬስና የዳዊት እንደሻው ናቸው። ማሊ የፈረንሳይ መንግስት ስለ ማሊ የሽግግር መንግስት የጥላቻና የሚያስቆጣ አስተያየት ሰጥቷል በሚል በአገሯ የሚገኙ የፈረንሳይ አምባሳደርን ከአገር እንዲባረሩ መወሰኗን ትናንት ሰኞ አስታወቀች። ማሊ ስለ ቀድሞ የቅኝ ገዢዋ አገር ፈረንሳይ አምባሳደር ጆኤል ሜር በ72 ሰዓት ውስጥ አገር ለቀው እንዲወጡ ማባረሯን ያስታወቀችው ትናንት በአገሪቱ ቴሌቪዥን በተሰጠ መግለጫ ነው። መግለጫው የፈረንሳይ የአውሮፓና የውጭ ጉዳይ ሚኒስቴር እንዲሁም የፈረንሳይ ባለስልጣናት ስለ ማሊ ባለስልጣናት የሰጡት አስተያየት በጥላቻና በሚያስቆጣ አስተያየት የተሞላ መሆኑን አመልክተዋል። የፈረንሳይ የውጭ ጉዳይ ሚኒስቴር ጀን የቭስ ለድሬን ባለፈው ሳምንት በሰጡት አስተያየት የማሊ ወታደራዊ ጁንታ ህገወጥና ኃላፊነት የጎደላቸውን እርምጃዎችን የሚወስድ ከቁጥጥር ውጪ የወጣ ነው ሲሉ መናገራቸው ተመልክተዋል። በዩክሬንና ሩሲያ ድንበር የተቀሰቀሰውን ውጥረት ተከትሎ የሰሜን አትላንቲክ የጦር ትብብር ኔቶ አባላት በምስራቅ አውሮፓ ለሚገኙ አጋሮቻቸው ወታደሮችና ትጥቅ እየላኩ ይገኛሉ። ዩናይትድ ስቴትስ በሺዎች የሚቆጠሩ ወታደሮቿ በተጠንቀቅ እንዲቆሙ አዛለች። ሞስኮ ከአንድ መቶ ሺህ የሚልቅ ጦሯን ወደ ዩክሬን ድንበር አስጠግታለች። ምዕራቡ ዓለም ሊከሰት የሚችለው ወረራን በማሰብ ስጋት ውስጥ ገብቷል። ሩሲያ ግን የሚቀርብባትን ክስ አትቀበልም። የሄንሪ ሬጅዌልን ዘገባ ሀብታሙ ስዩም ያሰማናል። ተጋርነትን ማሳያ ተደርገው የሚቆጠሩ አራት የዴንማርክ ኤፍ 16 ተዋጊ ጀቶች ከሳምንት በፊት በሉቴኒያ አርፈዋል። ዓላማቸው የኔቶን የባልቲክ አየር ላይ ቁጥጥር ማጠናከር ነው። የሩሲያ ጦር በኃይል የዛሬ ስምንት ዓመት ገደማ ክሪሚያን ከግዛቱ ከቀላቀለ ወዲህ ኔቶ አምስት ሺህ የሚሆኑ ወታደሮችን ወደ ምስራቅ አውሮፓ አዝምተዋል። የተሻለ ተሻጋሪ ስምሪት የሚል መጠሪያም ሰጥቶታል። ዩናይትድ ስቴትስ ተጨማሪ ስምንት ሺህ አምስት መቶ ወታደሮች በተጠንቀቅ እንዲቆሙ አድርጋለች። ፕሬዚደንት ጆ ባይደን ይህንም ብለዋል። We'll be in US, Europe, and the. Data. የዩናይትድ ስቴትስ ወታደሮችን ወደ ምስራቅ አውሮፓ እና የኔቶ ሀገራት በቅርቡ አንቀሳቅሳለሁ። ፈረንሳይ ተጨማሪ በመቶዎች የሚቆጠሩ ወታደሮች ወደ ሮማንያ ለማዝመት ያላትን እቅድ አስታውቃለች። ስፔን፣ ኔዘርላንድስ እና ጀርመን ወታደሮችን፣ የአየር ተዋጊዎችን እንዲሁም የጦር መርከቦችን ለመላክ ፍላጎት አሳይተዋል። ብሪታንያም ሁለት ሺህ ጸረ ታንክ መሳሪያዎችን ወደ ዩክሬን ልካለች። በዚህ ሳምንት ተጨማሪ ወታደሮችን ለኔቶ አጋሮች እንደምታዋጣ ይጠበቃል። የሰሜን አትላንቲክ ጦር ትብብር ኔቶ ግን ተዋጊ ወታደሮች ሰዎችን ወደ ዩክሬን የመላክ እቅድ የለውም። ጁሊ ኖርማን በለንደን ዩኒቨርስቲ ኮሌጅ መምህርት ናቸው። ከቀጥታ ግጭት ወይንም ጦርነት ይልቅ በአዋሳኝ ሀገራት ውስጥ የሚገኙት የኔቶ ወታደሮች በአብዛኛው በዚያ ያሉት ለቅድመ ዝግጅት፣ ለመከላከል እና ለማድረቅ እርምጃዎች ነው። ኔቶ የሚያደርገው ሁሉ ለሩሲያ ጥቃት ምላሽ መሆኑን ያስረዳል። ሩሲያ ግን ምላሹን ሁኔታዎችን ማጦዝ ስትል ጠርተዋለች። ወደ መቶ ሺህ የሚጠጉ ወታደሮቿን ወደ ዩክሬን ድንበር አስጠግታለች። ተጨማሪ በሺዎች የሚቆጠሩ ለጋራ የጦር ልምምድ ቤላሩስ ደርሰዋል። ይህ በእንዲህ ያለ ጦርነትን ለማስቀረት በርከት ያሉት የዲፕሎማሲ ጥረቶች ቀጥለዋል። የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን በዚህ ሳምንት ዩክሬንን ይጎበኛሉ ተብሎ ይጠበቃል። የሩሲያውን ፕሬዚደንት ቭላዲሚር ፑቲንን በስልክ ያነጋግራሉ ተብሎ ይጠበቃል። አድማጮች፣ ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በዩናይትድ ስቴትስ የህግ መወሰኛው ምክር ቤት አባላት ሩሲያ ዩክሬንን ብትወር በምክር ቤቱ የውጭ ጉዳይ ኮሚቴ የማዕቀቦች ሁሉ እናት ብለው የጠሩትን ማዕቀብ በሩሲያ ላይ ለመጣል መግባባታቸው ተነገረ። የውጭ ጉዳይ ኮሚቴው ሊቀመንበር ሮበርት መንዴዝ የህግ መወሰኛው ምክር ቤት አባላት ዩክሬን ላይ የሚፈጸም ወረራ ቢኖር በሩሲያ አገዛዝና በሩሲያ ዜጎች ላይ እጅግ ከፍተኛ የሆነ የፋይናንስ ጉዳት ሊያስከትል የሚችል እርምጃ መውሰድ በሚያስችለው ጥቅል እቅድ ላይ ግራና ቀኝ ያሉትን የምክር ቤት አባላት የተስማማ አቋም መያዛቸው ተመልክተዋል። መንዴዝ ባለፈው እሁድ በቴሌቪዥን በሰጡት መግለጫ ከፍተኛው ማዕቀብ ወሳኝ ናቸው የተባሉትን የሩሲያ ባንኮችን እንዲሁም የምጣኔ ሀብታቸውን ሊያሽመደምድ የሚችልና በሩሲያ ዜጎች የግልና የጡረታ ሂሳባቸውን የሚያናጋ ሊሆን እንደሚችል ገልጸዋል። ዩናይትድ ስቴትስ ውስጥ ዋሽንግተን ዲሲን ጨምሮ በአምስት ክፍለ ግዛት የሚገኙ ስድስት ታሪካዊ የጥቁር ዩኒቨርሲቲዎች ትላንት ሰኞ የቦምብ ፍንዳታ ማስፈራሪያ የደረሳቸው መሆኑ ተሰምቷል። አብዛኞቹ ዩኒቨርሲቲዎች ማስፈራሪያውን ተከትሎ ለተወሰነ ጊዜ ተዘግተው መቆየታቸውም ተነግረዋል። ማስፈራሪያው የተላከላቸው ዩኒቨርሲቲዎቹ ለተማሪዎቻቸው የማስጠንቀቂያ መልእክት የላኩ ሲሆን የአደጋዎቹ ማስጠንቀቂያዎች የተሰነዘሩት በቀጥታ በመማሪያ ሕንፃዎች ላይ እንደነበር ተመልክተዋል። በጆርጂያ የአልባኒ ዩኒቨርሲቲ በዩኒቨርሲቲ ህንፃዎች ላይ የቦምብ አደጋዎች ሊካሄዱ ይችላል የሚል ዛቻ እንደደረሰው በማሳሰብ ተማሪዎቹን በማህበራዊ ሚዲያ ማስጠንቀቁ ተዘግቧል። የዛቻው ማስጠንቀቂያ ከደረሳቸው ታሪካዊ የጥቁር ዩኒቨርሲቲዎች መካከል በዋሽንግተን ዲሲ የሚገኘው የሃዋርድ ዩኒቨርሲቲ፣ የሜሪላንዱ ቡዊ ዩኒቨርሲቲ በሉዊዚያና የሚገኘው የኤም ኤንድ ኤም ኮሌጅ የፍሎሪዳው ቤተን ኩክማን ዩኒቨርሲቲ እና የደለዌር ክፍለ ግዛት ዩኒቨርሲቲ እንደሚገኙበት ተመልክተዋል። ኤፍቢአይ ስለ ቦምብ ጥቃት ዛቻው የሚያውቀው መሆኑን ገልጾ እንዲህ ያለውን ነገር ትልቅ ትኩረት ሰጥቶ የሚከታተለው መሆኑን አስታውቋል። እስራኤል በፍልስጤም ያላት የሰብአዊ መብት አያያዝ እንደ ኤሮፓ አቆጣጠር በ1948 እስራኤል ራሷ ስትመሰረት ከነበረው የጭቆናና የበላይነት የገነነበት ስርዓት ጋር የተያያዘ ሲሆን ዓለም አቀፉ ማህበረሰብ አፓርታይድ ብሎ ከሚጠራው ጋር ተመሳሳይ ትርጉም ሊሰጠው የሚችል ነው ሲል አምነስቲ ኢንተርናሽናል አዲስ ባወጣው መግለጫ አስታወቀ። እስራኤል ግን በአገሯ አፓርታይድ ወይም የዘር መድሎ አለመኖሩን በመግለጽ የአምነስቲ ኢንተርናሽናል ሪፖርት የተቃወመች ሲሆን የአረብ ዜግነት ያላቸውም የእኩልነት መብትን የተጎናጸፉ ናቸው ብላለች። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እናመሰግናለን። በ19፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ጥር 24 2014 ዓ ም ዝግጅታችንን ነው በመከታተል ላይ የምትገኙት። የጋምቤላ ክልል ርዕሰ መስተዳድር ወደ ደቡብ ሱዳን ማቅናታቸውን የክልሉ መንግስት አስታወቀ። እነዚህ አራቱ ሕፃናት ቢቻለን ከዚህ ፊልም ተወሰዱ ያልተመለሱ ስለነበሩ እነዛንም ግምት ውስጥ አስገብተው ነው አሁንም ክቡር ፕሬዚዳንት ሄደው ውይይት ሊያደርገው የሰሉ እነዚህም ድንበር ዘለል የሚመጡ ችግሮች ከሙርሌም ጎሳ ከሱዳን ስለሚመጣ የደቡብ ሱዳን መንግስት በዛ የመከላከል ስራ እንዲሰራ በሚል ነው ዋናነት የተያዙ የክልሉ የፕሬስ ኃላፊ፣ አቶ ኡጌቱ አዲንግ ናቸው። ከዜናው በኋላ ከአብይ ረሱ በኋላ ዘገባ እናስደምጣችኋለን። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። አሁን ወደ እለቱ አብይ ርዕስ እንወሰዳችሁ ነገ ለሚጀምረው የአፍሪካ ሕብረት የሚኒስትሮችና የመሪዎች መደበኛ ጉባኤ ዝግጅት ተጠናቀው ተሳታፊዎች አዲስ አበባ መግባት መጀመራቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። የሚኒስትሩ ቃል አቀባይ አምባሳደር ዲና ሙፍቲ ስለ ዝግጅቱ ለአሜሪካ ድምፅ ሲያብራሩ፣ የዲፕሎማሲና ዓለም አቀፍ ግንኙነት መምህር የሆኑት አቶ እንዳለ ንጉሴ ደግሞ በዚህ ጉዳይ ላይ አስተያየት ሰጥተውናል ኬኔዲ አባተ አጠር ያለ ዘገባ አለው የአፍሪካ ህብረት የሚኒስትሮችና የመሪዎች መደበኛ ጉባኤ ከነገ ጀምሮ በአዲስ አበባ በአካል መካሄድ ይጀምራል በጉባኤው ላይ የሚታደሙ እንግዶችም ከተለያዩ የአፍሪካ ሀገራት ወደ አዲስ አበባ በመግባት ላይ መሆናቸውን የገለጹት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ስለተደረገው ዝግጅትም ለአሜሪካ ድምፅ አብራርተዋል በጣም ጠንካራ ዝግጅት ነው የተደረገው። በአጠቃላይ በብሔራዊ ኮሚቲ ባለ ጉዳዮች በሙሉ ተሳተፉበት። አንድ ብሔራዊ ኮሚቲ አለ። እዛ ላይ የሆቴል መስተንግዶ፣ የትራንስፖርት፣ የባህላዊ መስተንግዶ የመሳሰሉት ነገሮች ሁሉ በደንብ ተዘጋጅቷል። አቀባበል ሊደረግላቸው ነው። ብዙ ሚኒስትሮች ኦልሬዲ ገብተዋል። ትላንት ነን ጀምረው ዛሬም ከትላንት ወዲያ የተወሰኑ ገብቷል። እስከ ነገ የሚቀጥላል። ነገ ግን ያው የሚኒስትሮች ምክር ቤት አርባኛው ስብሰባ ይጀመራል። መሪዎቹ ቅድም እንዳልከው በኋላ በሳምንቱን አጋማሽ ለመጨረሻ ላይ ይካሄዳል ማለት ነው። ጥሩ እየሄደ ነው። የጉባኤው የውይይት አጀንዳዎች ምን ሊሆኑ እንደሚችሉ ላነሳሁላቸው ጥያቄም አምባሳደር ዲና ተከታዩን ምላሽ ሰጥተዋል። የመኳ አጀንዳዎች የሚሆኑት የአጀንዳ ሁለት ሺ ስልሳ ሶስት የሚባል አለ። እሱ አፈጻጸም የሚመለከቱ ይካሄዳል። እስከ ሁለት ሺ ስልሳ ሶስት አፍሪካ ምን መሆን አለባት የሚል አለ። ሌላ አፍሪካ የሰላምና ጸጥታ ጉዳይ አለ። የአቻ መገማገሚያ ቲ የሚላል እሱም ይከለሳል ይታያል ማለት ነው። በሽታዎችም ይታያል ኮቪድ በኩል እና በመላሪያ በኩል ሪፖርቶች ይቀርቡና በአፍሪካ ውስጥ በዚህ ደረጃ እንደተደረገ ይታያል። ሌላው የአመቱ ቴማ የሆነው ስርዓተ ምግብ የሚላል አፍሪካ በምግብ ራስ መቻል ማለት ከእርሻ ግብርና ልማት ጋር ከሰው ሀብት ልማት ጋር ከማህበራዊ ልማት ጋር የሚያያዝ ነው የሚሆነው እሱም የአመቱ ቴማ ነው የሚሆነው። እነዚህ ናቸው ዋና ዋናዎቹ። ሌሎችም እንደየሁኔታ የሚቀርቡ አጀንዳዎች ሊኖሩ ይችላል። ከኮቪድ-19 ወረርሽኝ በኋላ የመሪዎች ጉባኤ በአካል ሲካሄድ በሶስት ዓመታት ጊዜ ውስጥ የአሁኑ ለመጀመሪያ ጊዜ ነው። በመሆኑም የመወያያ አጀንዳዎች ከወትሮው ሊበዙ እንደሚችሉ የሚገልጹት የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ እንዳለ ንጉሴ፣ የጉባኤው ዋና አጀንዳ በአሁኑ ወቅት በአፍሪካ ላሉ ቀውሶች ዋነኛ መንስኤ ነው ከሚሉት የእጅ አዙር ቅኝ ግዛት ወይም ኒኦኮሎኒያሊዝም ጋር የተያያዘ እንደሚሆን ያብራራሉ። ቀዳሚ አጀንዳ ሊሆን ጥሩ ነው ብዬ እኔ የማየው አንደኛ አሁን ያለው አገሪቷ ያለችበት ሁኔታ እንግዲህ እንደምታውቀው ኒኦ ኮሎኒያሊዝም በጣም በከፍተኛ ሁኔታ ወደ አፍሪካ እየመጣ ያለበት ሁኔታ ነው። አሁን እንግዲህ አፍሪካ ስንወስዳት ትልቅ ሕዝብ አለው፣ ትልቅ ሪሶርስ አለው። ከዚህ አንጻር ብዙ ተዋናዮች ወደ አፍሪካ አይናቸውን እያዩ ነው። ይህንን ማኔጅ ማድረግ መቻል አለባቸው። በዚህ ላይ መወያየትም መነጋገርም አለባቸው። ለዚህ ደግሞ ትልቁ መሳሪያቸው የሚሆነው ውህደቱን የበለጠ ማጠናከር ነው። ይህ ውህደት በሚጠናከርበት ወቅት አፍሪካ ያጋጠማትን የመልካም አስተዳደር ችግር፣ የዲሞክራሲ ማነስ፣ ከሰብአዊ መብት ጋር ያሉ ነገሮችን ይሄ ከምግብ እህል ራስን ከመቻል አንጻር እነዚህ እነዚህ ነገሮች በትኩረት ለመወያየት ይጠቅማሉ። እንደገና አፍሪካ እንደምታውቀው ከአንድ ቢሊዮን ሕዝብ በላይ አላት። እስካሁን ባለው ሁኔታ ግን አፍሪካ በቋሚ ውክልና ይላል በሰክሪቲ ካውንስሉ ሌሎች ናቸው ጉዳዮቿን ያይላል ስለዚህ አፍሪካ ጉዳዮቿን እራሷ ቀርባ ማስረዳ ሲገባት ሌሎቹ የራሳቸውን ጥቅም አስልተው ነው የሚያቀርቡት። ስለዚህ ያንንም ጉዳይ አንስተው ማነጋገር አለባቸው። የተባበሩት መንግስታት በሴኪሪቲ ካውንስሉ አፍሪካን መቀበል አለበት። ይሄ የስጦታ ጉዳይ መሆን የለበትም፣ በተለመደው በአሸናፊዎች አካሄድ ወይም በኒዮኮሎኒያሊዝም አፕሮች። አሁን አፍሪካንም ዓለምን የሚያጋጥሟቸው ችግሮች መፍታት አይቻልም። እየከበደው ነው ያለም። ከሰላምና ጸጥታ ጋር የተያያዙ ጉዳዮችም ከዋና አጀንዳዎች መካከል እንደሚሆኑ የዲፕሎማሲና ዓለም አቀፍ ግንኙነት መምህሩ አቶ እንዳል አብራርተዋል። ምንም እንኳን የአፍሪካ ህብረት መቀመጫ የሆነችው አዲስ አበባ ጉባኤውን በቋሚነት የምታስተናግድ ብትሆንም ከኮቪድ በኋላ በአካል የሚካሄደው የመሪዎች ጉባኤ በኢትዮጵያ እንዲካሄድ መወሰኑ ትልቅ እድል እንደሆነ የኢትዮጵያ መንግስት በተደጋጋሚ አስታውቋል። የአፍሪካ ህብረት አርባኛው የስራ አስፈጻሚዎች ምክር ቤት እንዲሁም እንዲሁም 35ኛው የመሪዎች መደበኛ ጉባኤዎች ከነገ ጥር 25 ጀምሮ እስከ ጥር 29 ባሉት ቀናት ይካሄዳሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አድማጮች የሰማችሁት የእለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ወደ አፋር ክልል ነው የምንወስዳችሁ። የህወሓት ታጣቂዎች አፋር ክልል ውስጥ ከፈቱት በተባለው ወታደራዊ ጥቃት ምክንያት ተፈናቅለው ከአካባቢያቸው ለወጡ የህብረተሰብ ክፍሎች በቂ የሆነ የሰብአዊ እርዳታ ማድረስ አለመቻሉን የክልሉ አደጋ መከላከልና ምግብ ዋስትና ቢሮ አስታውቋል። የጽሕፈት ቤቱ ኃላፊ አቶ መሐመድ ሐሰን ከ290 ሺህ የሚበልጡ ሰዎች መፈናቀላቸውን ገልጸው የህወሓት ታጣቂዎች ዘልቀው ገብተውባቸዋል ባሏቸው አካባቢዎች የሚኖሩ ሰዎችን መድረስ አለመቻሉንም ተናግረዋል። የአፋር ሰብአዊ መብቶች ድርጅት በበኩሉ የህወሓት ኃይሎች በአካባቢው የቀጠሉት ወታደራዊ ጥቃት አገራዊ መረጋጋት እንዳይኖር እንዳይኖርና በህዝቦች መካከል የማይሽር ቂም እንዲፈጠር ያደርጋል ሲሉ ስጋታቸውን ገልጸዋል። መስፍን አራጌ ዝርዝር አለው። የክልሉ አደጋ መከላከልና ምግብ ዋስትና ማስተባበሪያ ጽህፈት ቤት ኃላፊ መሐመድ ሐሰን የህወሀት ኃይሎች በኪልበቲረሱ ዞን በሚገኘው ስድስት ወረዳዎች ላይ ወታደራዊ ጥቃት መሰንዘራቸውን ተከትሎ በተለይ በአባዓላ፣ መጋሌና ኤረርቲ አካባቢዎች በርካታ ንብረት መውደሙን ገልጸዋል። ኩነባ፣ በረሃሌና ዳሎል አካባቢዎችም ላይ ጥቃቱ ተጠናክሮ ቀጥሏል፣ የሚሉት አቶ መሐመድ በዚህ ምክንያት 290 ሺህ ሰዎች ከቤት ንብረታቸው ተፈናቅለው ወደ የተለያዩ አካባቢዎች መሰደዳቸውን ለአሜሪካ ድምጽ ገልጸዋል። እስካሁን የክልሉ መንግስት በተለይ የሚመራው ጽህፈት ቤት አጠቃላይ ከአርባ መኪኖች በላይ የተለያዩ አካባቢ ላሉ ተጎዱ ወገኖች ከመጋዘናችን ላይ የነበረውን ነገር ለማድረስ ተሞክረዋል። ነገር ግን የምግብ ፍላጎት፣ የውሃ ፍላጎት፣ የጤናና የህጻናት ምግብ እንዲሁም መጠለያ ፍላጎት ከፍተኛ ስለሆነ እስካሁን ሌሎች ኦፕሬሽን የጀመሩ አለም አቀፍም ሆነ የአካባቢ ድርጅቶች እጅግ በጣም ጥቂት ናቸው። ስለዚህ በዛ አጋጣሚ የአለም አቀፍ ማህበረሰብ ከፍተኛ ትኩረት ሰጥተው የእብረተኛው የአሸባሪ ህዋሀት ትንኮሰና ወረራን በመቃወም በጣም ሰብአዊነት እየተጎዳ ያለውን የአፈር ማህበረሰብ እንዲረዱና ያላቸውን ነገር እንዲያካፍሉ አጋጣሚ ይጠይቃሉ። አቶ መሀመድ ከዚህ በተጨማሪ የህዋት ኃይሎች ወደ አካባቢዎቹ መግባታቸውን እና ወታደራዊ ጥቃት መቀ ሉን ተከትሎ ከአካባቢያቸው መውጣት ላልቻሉ ሰዎች ምንም አይነት ሰብአዊ ድጋፍ ለማድረስ አለመቻሉን ጠቁመዋል። በተለይ በአበዓላ በመጋሌ አካባቢዎች ላይ እና እረብቲ ላይ እነሱ ቁጥር እጅ ያሉ አካባቢዎች ላይ፣ ሰመራ መቀሌ መንገዱ እነሱ አቋርጧል ተቆርጧል። ሁለተኛ ደግሞ እዛ ያሉ ማህበረሰብ በእርዳታ ተዘራሽ ማድረግ አልተቻለም። እዛ በምናገኘው ኢንፎርሜሽን መሰረት ከፍተኛ የሆነ ረሀብ፣ ከፍተኛ የሆነ ውሃ ጥም፣ ከፍተኛ የሆነ እንግልት እንዳለ ሪፖርት እየደረሰን ነው። በአፋር በኩል ወደ ትግራይ ክልል ሰብአዊ እርዳታ እንዳይገባ መከልከሉን በመጥቀስ ድርጊቱን ሲያወግዝ የነበረው ህወት አፋር ክልል ላይ ጥቃት መሰንዘሩን በቅርቡ ማረጋገጡ ይታወሳል። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በሰሜን ኢትዮጵያ የነበረው ከባድ ጦርነት ከአውሮፓውያኑ ታህሳስ ወር አጋማሽ ጀምሮ በሚሊዮኖች ለሚቆጠሩ የትግራይ ክልል ነዋሪዎች እርዳታ እንዳይደርስ እንቅፋት መፍጠሩን ገልጾ እጁ ላይ ያለው ቁሳቁስ በመመናመኑ ሰብአዊ ድጋፍ የማድረስ ተግባሩንም ለማቆም ሊገደድ እንደሚችል አስታውቋል። የአፋር ሰብአዊ መብቶች ድርጅት ሊቀመንበር ገአሳ አህመድ የህወሓትን ክስ ፕሮፓጋንዳዊ ተልእኮ ያለበት ሲሉ አጣጥለው ዓለም አቀፉ ማህበረሰብም የአንድ ወገን ድምፅ ሰሚ መሆኑ በታሪክ የሚያስወቅስ ነው ሲሉ ተ ከታች በተለይ የአፋር አርብቶ አደር ለከፋ ሰብአዊ ቀውስ ሲዳረግ በዝምታ አልፏል ሲሉ ይተቻሉ። አብዓላ ላይ መጥቶ ጦርነት የከፈቱት እነሱ ናቸው። የአፋር ህብረተሰብ ሄዶ መቀሌ ላይ አይደለም የከፈት ያለው ራሱ ወረዳዎች ውስጥ ነው ጦርነት ከፍቶበት ያለው ይሄ ጦርነት በተከፈተበት ሁኔታ የእርዳታ እህል መግቢያ የለንም ብሎ ማላዘን እዚህ ግባ የሚባል አይደለም። ምክንያቱም አብዓላም ሲወር ነው መንገዶች የተዘጉት እንጂ ከዛ በፊት የአፋር ህብረተሰብ ለትግራይ የሚደርሰውን እርዳታ ያገደበት ሁኔታ የለም እንኳን ዛሬ የጋሊኮማውን ጭፍጨፋ ባደረገበት እለት ቢሆን ሰዎች እርዳታ እንዳያገኙ ያደረገበት ሁኔታ የለም። ለአፍታ በስልክ መስመር አግኝቻቸው የነበሩት የአበዓላ ከተማ ከንቲባ ጣሂር ሀሰን የህወሀት ኃይሎች አጠናክረው ቀጥለውበታል ባሉት ወታደራዊ ጥቃት ምክንያት ለተፈናቀሉ ሰዎች እርዳታ የጫኑ ተሽከርካሪዎችን ማድረስ አልተቻለም። በግመል ሸክም የምናደርሰው ህይወት አድን ድጋፍም ከተፈናቃዩ ብዛትና ከጉዳቱ አሳሳቢነት አንጻር በቂ አይደለም ብለዋል። ዝርዝር መረጃ እንዲሰጡኝ ጥረት ባደርግም በስልክ መስመራቸው አለመስራት ምክንያት አልተሳካልኝም። አቶ ገአስ ችግሩ ከዚህም የተሻገረ ነው ይላሉ። እነዚህ ወረዳዎች ላይ በተለይ የአደጋ መከላከል ቢሮ ኃላፊዎች ባሉ ያሉበት እዛ እርዳታን ለማከፋፈል የገቡ መኪናዎች ወደ ሶስት መኪናዎች ተቃጥለዋል። ወደ አስር መኪናዎች በዛው በጁንታው ታፍነው ተወስደዋል። አንዱ እሱ ነው። በሁለተኛ ደረጃ ምናልባት ሰምተው ከሆነ አላውቅም፣ የፈረንሳይ ጋዜጠኞች ሶስት የሚሆኑ ጋዜጠኞች በዛው አካባቢ ላይ ይሄንን እየዘገቡ ባለበት ሁኔታ ላይ ቀለበት ውስጥ ገብተው ከፍተኛ የሆነ ተጋድሎ በማድረግ የአፋር ነዋሪዎች እነዛ ሰዎች እንዲወጡ ከፍተኛ ጥረት አድርገው በአምስት ስድስት ቀናቸው በእግር በአቋራጭ ወስደዋቸው እስከ አፍዴራ ድረስ አምጥተው ነው የወጡት። ይህን እንኳን አለ መርዳታ ለማድረግ ሊዘግቡ የሄዱ የዓለም አቀፍ ጋዜጠኞች ጭምር ሊታሰኑ ነበረ። በዛ ቦታ ላይ ህወሓት በስፋት የሚነሳበትንና ፈጽሞታል የሚባለውን የንብረት ውድመትና ዘረፋ እንዲሁም ሰብአዊ ጥሰት በተደጋጋ ማስተባበሉ ይታወሳል። የክልሉ አደጋ መከላከልና ምግብ ዋስትና ጽፈት ቤት ኃላፊ አቶ መሐመድ ግን ለተረጂዎች የመጣ የእርዳታ እህል ከመዝረፍ ጀምሮ በንብረት ላይ ጉዳት አድርሰዋል ሲሉ ይከሳሉ። ከአሁን በፊት በመጋለ እና አብዓላ እንዲሁም በራህሌ ላይ ወረራ ፈጽመው የአፋር ልዩ ኃይልና ሚሊሽያ መክተው ተከላክለው ነበረ። እዚህ አካባቢ ለተፈናቀሉ ወገኖች በአብዓላ በመጋለ አካባቢ ላይ እኛ ለተፈናቃዮች ያቀረበነውን ቁሳቁስና ምግብ ነበረ ያን ሳይከፋፈል ጦርነቱ ሰፍቶ ይህንን አካባቢ በእነሱ እጅ ገብቷል። ስለዚህ የነበሩ መኪናዎቹን የእኔ ቢሮ መኪና ራሱ ተቃጥሏል በእነሱ ከባድ መሳሪያ ማለት ከዛ በላይ ደግሞ ብዙ መኪናዎች የተቃጠሉበት እና እንዲሁም ብዙ በመጋዘን ላይ ለተፈናቃዮች ሊከፋፈል የነበረ ይህል አብዛኛው ዘርፈዋል። አንዳንድ አካባቢዎች ላይ ደግሞ በከባድ መሳሪያ ተመጥቶ ተቃጥለዋል። ከሶስት ቀናት በፊት የአሜሪካን ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስን ጋዜጣዊ መግለጫ የጠቀሰው የአሜሪካ ድምጽ ሬዲዮ አፋር ውስጥ እየተደረገ ያለው ውጊያ ሀገራቸውን ያሳ ስባታል ማለታቸውን ዘግቦ ነበር። አሁን ትግራይን በማስተዳደር ላይ የሚገኘው አካል መሪ ዶክተር ደብረጽዮን ገብረ ሚካኤል በአፍሪካ ህብረት በተባበሩት መንግስታትና በኬንያ አማካኝነት ቡድናቸው ከኢትዮጵያ መንግስት ጋር ቀጥተኛ ያልሆነ ተዘዋዋሪ ዲፕሎማሲያዊ ንግግር እያደረገ መሆኑን ገልጸውልኛል ሲል ቢቢሲ ከሁለት ቀናት በፊት ዘግቦ ነበር። በዚህ በኩል ከኢትዮጵያ መንግስት በግልጽ የተሰጠ ማረጋገጫም ሆነ ማስተባበያ ባይኖርም ጠቅላይ ሚኒስትር አብይ አህመድን የጠቀሰው ሚባለው አሶሺዬትድ ፕሬስ የአገሪቱን ጥቅም የሚያስቀድም ምክንያታዊ ድርድር ይኖራል ብለዋል ሲል አስነብቧል። የአፋር ሰብአዊ መብቶች ድርጅት ሊቀመንበር ጋአስ አህመድ ግን ህወሀት ክልልን ወሮ መነጋገርም መሆነ መደራደር ውጤት አልባ ነው ይላሉ። ኃይሉ እየፈጸመው ነው ያሉት ሰብአዊ ጥሰትና የንብረት ውድመት በሁለቱ ክልል ህዝቦች መጻኤ ግንኙነት ላይ አሉታይ ተጽዕኖ ያሳድራል የሚል ስጋትም አላቸው። አሁን ባለው ሁኔታ በተለይ የዓለም አቀፉ ህብረተሰብ ይሁን የኢትዮጵያ መንግስትም ሊያውቀው የሚገ ነገር ምንድን ነው? የአፋር ህዝብ ላይ የተከሰተው ጦርነት እያለ ምንም አይነት ድርድር ሊሳካ እንደማይችል ማስረገጥ ይቻላል። ከደብረ ሲናና ከአካባቢው ጦርነቱ መራቁ በጣም የሚያስደስትም ቢሆንም ነገር ግን በአፋር ላይ ጦርነቱ እያለ ምን አይነት ድርድር ነው የሚደረገው? የአደጋ መከላከልና ምግብ ዋስትና ቢሮ ኃላፊው አቶ መሐመድ ለአለም አቀፉ ማህበረሰብ ይድረስ ባሉት መልእክታቸው፣ አንደኛ የህብረተኛው የህወሓት ድርጊት በአለም አቀፍ ማህበረሰብ እንዲቃወም እንፈልጋለን። ሁለተኛ ደግሞ የትግራይ ማህበረሰብ እየተ የተሰቃየ እየተጎዳ እርዳታ እየተስተጓጎል ያለው ብቸኛ ተጠያቂ የህወሓት መሆኑን በደንብ ሊያውቅ ይገባል ዓለም አቀፍ ማህበረሰብ። በሶስተኛነት ደግሞ የአፋር ህዝብ ላለፈው አንድ ዓመት በከፍተኛ የሰብአዊ ቀውስ ውስጥ የሚገኝ ማህበረሰብ ስለሆኑ አስቸኳይ የምግብ፣ የመጠለያ፣ የውሃ፣ የመድኃኒት እና ሌሎች ድጋፎች ያስፈልጉናል። የህወሓት ኃይሎች ከአፋርና ከአማራ ክልል እንዲወጡ መደረጉን ተከትሎ ሰራዊቱ ባለበት እንዲረጋ በተደረገ በጥቂት ቀናት ውስጥ ለመቀሌ አርባ ኪሎሜትር ርቀት በምትገኝ ሰሌኗ፣ አብአላ በኩል ተቀሰቀሰ የተባለው ጦርነት ወር እንደሞላው እየተነገረ ነው። አሜሪካ ድምጽ ሬዲዮ መስፍን አራጌ። በሌላ በኩል ደግሞ በትግራይ የሰብአዊ ድጋፍ እንቅስቃሴ በረዴት አቅርቦት ችግር ምክንያት ሊቋረጥ እንደሚችል የተባበሩት መንግስታት ድርጅት ቅዳሜ ዕለት ማስታወቁ ይታወሳል። የዓለም የምግብ ፕሮግራም ጦርነቱ አርባ በመቶ የሚሆነውን የትግራይን ህዝብ ለረሃብ ዳርጎታል ብሏል። ኤደን ገረመው ዝርዝሩን ታሰማናለች። የድርጅቱ ሰብአዊ ጉዳዮች ማስተባበሪያ ቢሮ በምህጻሩ ኦቻ በይዞታው ያሉ ቁሳቁሶች መመናመናቸውን ተከትሎ የጦርነት አውድማ ሆኖ በሰነበተው የሰሜን ኢትዮጵያው ትግራይ ክልል የነበረውን ሰብአዊ ድጋፍ የማዳረስ ተግባር እንዲያቋርጥ ሊገደድ እንደሚችል አስታውቋል። ምንም እንኳን የእርዳታ አቅርቦቱ ከባለፈው ክረምት ጀምሮ በመሻሻሉ ሰዎችን ከከፋ የረሃብ አደጋ ለመታደግ ቢቻልም፣ በሰሜን ኢትዮጵያ የነበረው ከባድ ጦርነት እርዳታ በአውሮፓውያኑ ታህሳስ አጋማሽ ወዲህ ለችግር ለተዳረጉ ሚሊዮኖች የሚቆጠሩ የትግራይ ክልል ነዋሪዎች እንዳይደርስ ከልክሏል ሲል ኦቻ አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች አስተባባሪ ተቋም ኦቻ ቃል አቀባይ ጄንስ ላሬክ በጄኔቫ ለጋዜጠኞች በሰጡት መግለጫ በትግራይ ክልል የሚንቀሳቀሱ የረዴት ተቋማት እስካሁን ድረስ ምንም አይነት ለውጥ አለመኖሩን እንደነገሯቸው በመግለጽ ነገሮች ካልተሻሻሉ ከየካቲት ወር ማብቂያ ጀምሮ እርዳታ ማቅረብ አንችልም ሲሉ አስታውቀዋል። ቃል አቀባዩ አያይዘውም የተባበሩት መንግስታትና ሌሎች የግል ረዴት ተቋማት በከፋው በረዴት ቁሳቁሶች፣ ነዳጅና የገንዘብ እጥረት ምክንያት እንቅስቃሴያቸውን ቀደም ባለው ጊዜ ለመቀነስ መገደዳቸውንም ተናግረዋል። ተቋማቱ እንቅስቃሴያቸውን በአውሮፓውያኑ የካቲተር ሙሉ በሙሉ ሊያቆሙ እንደሚችሉ አስጠንቅቀዋል ያሉት ሊያርኪ ለተጨማሪ የመገባ መርሃ ግብር ብሎም ለከፋ አጣዳፊ የምግብ እጥረት የሚፈጥሯቸውን ችግሮች ለማከም የሚያስፈልጉ ምግብ ነክ ቁሳቁሶች ቀድሞውኑ አልቀዋል ብለዋል። የዓለም የምግብ መርሃ ግብር አስራ ሶስት በመቶ ከአምስት ዓመት በታች የሆኑ የትግራይ ህጻናት እንዲሁም ከነፍሰ ጥሮችና እመጫት እናቶች መካከል ግማሹ በከፋ የምግብ እጥረት መጎሳቆላቸውን ጠቅሶ ሁኔታው በበሽታ የመያዝን እንዲሁም ለሞት መዳረግን የሚጨምር እንደሆነ ጠቁሟል። ከቀናት በፊት የነዳጅ ክምችት መንጠፉን ተከትሎ የረዲት ሰራተኞች የቀረውን ድጋፍ በእግሯቸው እየተዟዟሩ ለማዳረስ መጣራቸውን ያስታወሱት ቃል አቀባዩ ከዚህ በተጨማሪም ያለውን የምግብ እህል ለመቆጠብም በቀን አንዴ ወደ መመገብ እንደወረዱ አስታውቀዋል። በአንጻሩ በአማራና አፋር ክልሎች የሰብአዊ ድጋፍ ስርጭትን ለማዳረስ መቻላቸውና ወደ ሶስት መቶ ሰማኒያ ሺህ ሰዎች የምግብ እደላ አካል እንደሆኑ ተናግረዋል። በቅርቡ ወደ ትግራይ በአውሮፕላን ሰብአዊ ድጋፍን የማዳረስ እርምጃ መጀመሩን ተከትሎም የድጋፉ መጠን ከፍ ማለት መጀመሩን ያስታወሱት ሊያርኪ ለሁኔታው የሚያስፈልገውን ከፍ ያለ መጠን ያለውን ድጋፍ ግን በአውሮፕላን ብቻ ማጓጓዝ እንደማይቻል ተናግረዋል። በዚሁ የተባበሩት መንግስታት ድርጅት ባካሄደው ዳሰሳም በትግራይ ክልል አርባ በመቶ የሚሆኑ ሕዝብ እንዲሁም የአፋርና የአማራ ክልልን ሕዝብ ጨምሮ ለከፍተኛ የምግብ እጥረት የተጋለጡት በአጠቃላይ ዘጠኝ ሚሊዮን የሚጠጉ ሰዎች የምግብ ድጋፍ እንደሚያሻቸው አስታውቋል። በአንጻሩ የኢትዮጵያ መንግስት ቃል አቀባይ ለገሰ ቱሉ ለዳሰሳው በሰጡት ምላሽ ህወሀት እርሃብን እንደ ጦር መሳሪያ እየተጠቀመ ነው ሲሉ ከሰዋል። የፌዴራሉ መንግስት ባለፈው ሳምንት ወደ ትግራይ ክልል ለመግባት የተዘጋጁ አርባ ሶስት መኪኖችን ህወሀት በአፋር ክልል በኩል ከፍቶታል ባለው ጦርነት ምክንያት እርዳታው ወደ ትግራይ ክልል ማለፍ አለመቻሉን ማስታወቁም ይታወሳል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የማክሰኞ ምሽት ዝግጅታችን ነው። አሁን ደግሞ በተከታዩ ዘገባ ወደ ጋምቤላ ክልል እንውሰዳችሁ። የጋምቤላ ክልል ርዕሰ መስተዳደር አቶ ኡሙድ ኡጁሎ ወደ ደቡብ ሱዳን ጁባ ዛሬ ማቅናታቸውን የክልሉ መንግስት አስታወቀ። የክልሉ ፕሬስ ሴክሬታሪያት ኃላፊ አቶ ጌቱ አዲንጌ ለአሜሪካ ድምጽ ርዕሰ መስተዳደሩ ከደቡብ ሱዳን ድንበር የተሻገሩ። በጋምቤላ ክልል ውስጥ ጥቃት የሚፈጽሙ የሙርሌ ታጣቂዎችን በተመለከተ ከሀገሪቱ ባለስልጣናት ጋር ለመወያየት ነው ሲሉ ለአሜሪካ ድምጽ ተናግረዋል። ናኮር መልካ ስርስራለሁ። የጋምቤላ ክልል ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ አቶ ኡጌቱ አዲንግ ለአሜሪካ ድምፅ እንዳሉት የክልሉ ርዕሰ መስተዳድር አቶ ኡሞድ ጁሉ ዛሬ ወደ ደቡብ ሱዳን ጁባ ከተማ ቅንተዋል። የጉዟቸውንም ዓላማ ሲገልጹ የሙርለት ጥቃት በጋምቤላ ክልል እስካሁን ድረስ በሁለት ዞኖች በተለይ በአኝዋ ዞን እና በኑዌር ዞን ውስጥ ብዙ ጥቃቶች ፈጽመው የሰው ህይወት አልፏል። በተለይ ይህን ችግር ከተጀመረው በዝርዝር በአኝዋ ዞን አካባቢ ሁለት ህጻናት አፍኖ ወስደዋል። አንድ መቶ አንድ ከብቶችም ወስደው አንድ የፖሊስ አባል የገደሉበት ሁኔታ ማለት፣ ወደ ኑዌር ዞን በምንሄድበት ጊዜ ከዚህ በፊት ስምንት ሰዎች እንደሞቱ ሪፖርት አድርገናል። በድምር አራት ህጻናት የወሰዱበት ሁኔታ ማለት። ይህን እንግዲህ የክልሉ መንግስት ከፌደራል መንግስት ጋር አብሮ በመሆን ፕሮግራም አመስታስተው ሚሉ ፕሬዚዳንት በአሁኑ ሰዓት ወደ ሱዳን ያቀኑበት ይነተማላ ዛሬ ውይይት ላይ ነው የሚገኙት። ከቀድሞ ሱዳን ከተኛ መራርጋ ኃላፊው የጉዞ ዓላማ የሙርሌ ታጣቂዎች ድንበር በመሻገር ጋምቤላ ውስጥ ገብተው በዜጎች ላይ የሚያደርሱትን ጥቃት ከማስቆም ጎን ለጎንም ሌሎችም የውይይት ጉዳዮች እንደሚኖሩ ጠቁመዋል። እያ በዋናነት ያው ጥቃቶቹ እንዲቆሙ ነው፣ ምንጩን ለማድረቅ ነው በዋናነት የሚሰራ ሁለተኛም ደግሞ ያው የሞቶ ሞቶ አሉ። እሱ ማንሳት አይቻልም፣ ግን የወሰዱት አፍኖ የወሰዱት ህጻናት ባሉበት ቦታ ሁሉ አፈላልጎ የማስመለስ ስራ ይሰራል። ከብቶችን በተማሳ እንደዚሁ ከዚሁ ፊት የተደረገው እነዚህ ሁሉ የማስመለስ ሁሉ ስራ መስራት አለበት ብለን ስላመን ነው የክልሉ ፕሬዚዳንት ወደዛ መቀነጡ። በውይይቱም ላይ ከደቡብ ሱዳን ባለስልጣናት በተጨማሪ ከጀንጉሌ ግዛት ሙርሌ ማህበረሰብ የሚሳተፉ የጎሳው መሪዎችም እንደሚገኙ አቶ ጌቱ ተናግረዋል። ኃላፊው ከውይይቱ የሚጠበቁ ውጤቶችን ዙሪያ ያሉታላቸው ውይይት ከተደረገ በኋላ አብዛኛው የሚወሰዱ ህጻናት እርስ በእርሳቸው ይጠቋቁማሉ። ከዚህ በፊትም በዚህ መልክ የነበረ ህጻናት ሊመልሰው የቻል ነው። የራሳቸው መንግስት ነው ሄ የመለየት ስራ የሚሰራ ከዛ በኋላ ለይተው ለእኛም የመንግስት ተወካዮች ያስረክባሉ። ልጆቹ ወደ ክልሉ መንግስት ተረክበው ክልሉ መንግስት ደግሞ እናቶቻቸው ባሉበት ቦታ አፈላልገው የመረከብ ስራ ነው የሚሰራ። እነዚህ አራቱ ህጻናት ብቻ አለም ከዚህ በፊትም ተወሰዱ ያልተመለሱ ስለነበሩ እነዛንም ግምት ውስጥ ያስገብተው ነው። አሁንም ክቡር ፕሬዚዳንት ሄደው ውይይት ሊያደርገው የተሉት እነዚህም ድንበር ዘለል የሚመጡ ችግሮች ከሙ ሙርሌም ጎሳ ከሱዳን ስለሚመጣ የደቡብ ሱዳን መንግስት በዛ የመከላከል ስራ እንዲሰራ በሚል ነው ዋናነት የተያዘው። ምክንያቱም ምንጩ ለማድረግ በዋናነት ደቡብ ሱዳን ኃላፊነት ሊወሰድ ይገባል በሚል ሂሳብ ነው የተደረገው። ቀጣይም የክልሉ መንግስት የሰጣ ይልም በማድራጀት አሁንም ራሱ የመጠበቅ ምክንያቱም ሰርጎ ገቦስ እስኮሆን ድረስ ሰርጎ የሚገቡትም የራስ መከላከል ስራ መስራት ያስፈልጋል። በዛም በኩል ግን እንዳይገቡት የደቡብ ሱዳን ስራ ይጠብቃል በሚል ነው ፕሬዚዳንት ሄዱት። የጋምቤላ ፕሬስ ሴክሬታሪያት ጽህፈት ቤት ኃላፊው በሙርሌ የታጣቂዎች ጥቃት ሳቢያ የበርካታ ሰዎች ሕይወት ማለፉን አስታውሰው ከቤት ንብረታቸውም የተፈናቀሉ መኖራቸውን ጨምረው ገልጸዋል። ድጋፍ እንደሚሹም እንዲሁ ጠቁመዋል። በተለይ አሁን የድጋፍ ስራዎች ላይ ነው አሁንም በክልሉ መንግስትም የተጀመሩ ጥሩ ስራዎች አሉ። እነዛም ለመደገፍ ወረዳም ከወረዳ እንደዚህ እርስ በርስ መደጋገፍ ስራም ተጀምሯል። የመጡ የእኛ ዲያስፖራዎችም እጃቸው እየዘረጉበት ነው። ሁኔታ ያለው በስጋት ምክንያት እስካሁን ድረስ የማስመለስ ስራ በመንግስት በኩል ተሰርቷል። ግንም ለአንድ ሁለት ቀን ለሶስት ቀን ቤቱን ለቀው የሚሄድ ሰው ምን ጊዜም ሲመለስ ሙሉ አያገኝም እና ግን በቂ የለም። ከጥቂት ሳምንታት በፊት በጋምቤላ ኖዌር ዞን አኮቦ ወረዳ ውስጥ ታጣቂዎቹ በአምቡላንስ ሲሄዱ የነበሩ ስምንት ሰዎችን ገለው በአካባቢው የነበሩ አምስት ሰዎችንም ማቁሰላቸውን መዘገባችን ይታወሳል። የሙርሌ ታጣቂዎች ፈጽመውታል የተባለው ጥቃት ዙሪያ እስካሁን ከደቡብ ሱዳን መንግስት በኩልም ሆነ በታጣቂዎቹ በኩል የተባለ ነገር የለም። የሙርሌ ጎሳ ታጣቂዎች ከስምንት ዓመት በፊት በኑዌር ዞንና ኛዋ ዞኖች ገብተው ከመቶ ሰባ ሰዎች በላይ መግደላቸውን ህፃናትን አገተው መውሰዳቸውንና ከሁለት ሺህ በላይ ከብቶች መውሰዳቸውን እንዲሁ ጉዳዩ በዓለም አቀፍ ደረጃ ትኩረት አግኝቶ እንደነበር ከዚህ ቀደም የክልሉ ፖሊስ ኮሚሽን ገልጾ ነበር። በወቅቱ የመከላከያ ሰራዊት ወደ ደቡብ ሱዳን በመግባትና ታፍነው ከተወሰዱት ህጻናት መካከል ከመቶ ህጻናት በላይ ወደ ቤተሰቦቻቸው መመለሱም ተገልጿል። ለአሜሪካ ድምፅ ናኮር መልካ ካምቦ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ የተጠናቀቀ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። አሁን ከምሽቱ በኢትዮጵያ አቆጣጠር ሶስት ሰዓት ከ36 ደቂቃ ከ53 ሰከንድ ይላል። ወደ ሁለተኛው አጋማሽ ከማለፋችን በፊት ማስታወቂያ አለን። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።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 ታዲያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ። ወደ ሁለተኛው አጋማሽ የመጀመሪያ ቅንብራችን ውሰዳችሁ። አማራ ክልል፣ ጋምቤላ፣ አፋር ክልል ቆይተናል። አሁን ደግሞ በዚህ ዘገባ ወደ ትግራይ ክልል ነው የምንወስዳችሁ። ባለፉት ስምንት ወራት ደሞዝ ስላልተከፈላቸውና አገልግሎቶችም ባለመኖራቸው ለከበደ ችግር መጋለጣቸውን የትግራይ ዩኒቨርሲቲዎች ምሁራን ገልጸዋል። የትግራይ ክልል ዩኒቨርሲቲ ምሁራን ማህበርም ማቋቋማቸውን ምሁራኑ ገልጸው ለዓለም ማህበረሰብ ጥሪም አሰምተዋል። ምሁራኑ ያቋቋሙት ማህበር የትግራይ ዩኒቨርስቲ ማህበር ይሰኛል። ሙልጌታ ጽባሀ ከመቀሌ ተጨማሪ ያለው በትግራይ በሚገኙ አራት ዩኒቨርሲቲዎች የሚሰሩ ምሁራን በመሰረቱት ማህበር የስራ አስፈጻሚ አባል የሆኑት ዶክተር ርአያ ገብረ እየሱስ ምሁራን በትግራይ ከአሁን በፊት በምርምር ትምህርትና ማህበረሰባዊ አገልግሎት ይሳተፉ እንደነበር በመግለጽ ጦርነት ከተጀመረ ወዲህ ግን ምሁራን የህብረተሰቡ ችግር እንኳን ሊፈቱ ለራሳቸውም ችግር ውስጥ ነው ያሉት ብለዋል። ድሕረት ኩናት ብጅማሩ ግን እዚ ምሁር እዚ መደበኛ ስልሑ ገዲፉ ጦርነቱ ከተጀመረ ወዲህ ይህ ምሁር መደበኛ ስራውን ትቶ በችግር ውስጥ ነው የሚገኘው። ለምሳሌ አንድ ፕሮፌሰር የተከበረ ትልቅ አስተዋጽኦ ያበረከተ አሁን በምግብ እጦት ምክንያት ለራሱና ቤተሰቡ መሆን የማይችልበት ደረጃ ደርሷል። ይህ ትልቅ ፈተና ነው። እሱ ብቻ አይደለም፣ በመድኃኒት እጥረት ችግር ውስጥ ያሉ ብዙ ምሁራን አሉ። አሁን ምሁሩ ይነጋል ወይ እያለ ነው የሚገኘው። እንደሚታወቀው በየቀኑ በድሮን ሰው እየተጨፈጨፈ ነው። ስለዚህ ነገ ኑሯለሁ ወይ፣ ነገን አያታለሁ ወይ ስጋት አለው። መፍትሄ የሚያመጣ የነበረ ተረጂ ሆኗል። ስምንት ወር ያለ ደሞዝ ለአንድ ወር እንኳን ቶሎ ካልደረሰ የተለያዩ ችግሮች የሚያጋጥመው ሰው ለስምንት ወራት ያለ ደሞዝ መቆየት ምን አይነት ችግር ሊገጥመው እንደሚችል የታወቀ ነው ነው ያሉት። በቅርብ ሳምንታት በትግራይ በሚገኙ ዩኒቨርሲቲዎች የሚሰሩ ምሁራን ያቋቋሙት ማህበር በአሁኑ ጊዜ በትግራይ ያለው ችግር እንዲፈታ ዘላቂ መፍትሄ ለማምጣት የሚያግዝ መሆኑ ዶክተር አርአያ ገልጸዋል። ይህ ማህበር በአሁኑ ጊዜ በትግራይ ሁሉም አገልግሎቶች መቋረጥና ሸቀጦችም እንዳይገባ መከልከል የዓለም ማህበረሰብ ጫና ፈጥሮ እንዲፈታው ለማድረግ፣ ሁለተኛ ደግሞ በትግራይ የደረሰው ጉዳት እንዲመዘገብ ማድረግ፣ ሶስተኛ ደግሞ ትግራይ ዳግም የመገንባት ስራ ላይ ማህበሩ የድርሻውን ለማበር ምልክት ነው የተቋቋመው ብለዋል። ብርሃን ሀብተ የተባለች የማህበሩ ስራ አስፈጻሚ አባል በበኩሏም በአሁኑ ጊዜ የትምህርት እድል የነበራቸውና የምርምር ስራ ሲያካሂዱ የነበሩ ምሁራን የኮሚኒኬሽን አገልግሎት በሚቋረጡ ስራዎቹ ተስተጓጉለዋል ብለዋል። በትግራይ ያለ ምሁራን ያለው ችግር ተቋቁሞ ማህበረሰቡ በተቻለ አቅም ያግዛል በማለትም ገልጸዋል። ብዛዕባ ኮሚኒኬሽን ብዛዕባ ስኮላርሽፕ ኣብዚ ሰዓት በአሁኑ ጊዜ ስለ ኮሚኒኬሽን ስለ ነፃ ትምህርት እድል በትግራይ ሁነን ማውራት ቅንጦት ነው። ምክንያቱም የሚበላ ተው መድኃኒትም አጥተው በየቀኑ እየረገፉ ያሉ ወንድሞቻችን ማየት ይቻላል። በኮሚኒኬሽን እጦት ትምህርት ላይ የነበሩ መቀጠል አልቻሉም። እንደ ምሁራን በሕዝባችን በሰማይና በምድር እየወረደ ያለ መከራ እኛም የእሱ አካል ሆነን ተቸግረናል፣ ተርበናል። ስለዚህ በዚህ ቦታው ላይ ስላለን ከተለያዩ ማህበራት ጋር ተባብረን ችግሩ ለአለም ማህበረሰብ ለማሳወቅ ነው ዋናው አላማችን። እጅ ለእጅ ተያይዘን ምሁራን ተጋሩ ውጭም ውስጥም ያለነው አብረን እንሰራለን። ደሞዝ አልተከፈለንም፣ ተርበናል፣ ተቸግረናል። ከበባ ውስጥ ነው ያለነው። ዝም ብለን ግን መቀመጥ የለብንም። ምክንያቱም መደራጀት ኃይል ነው። ባለን ሙያ ህዝባችን ያጋጠመው ችግር ጥሶ እንዲወጣ የሁላችንም አስተዋጽኦ ይፈልጋል ነው ያለችውም ማህበሩ ከተመሳሳይ ማህበራት ጋር ተባብሮ የሚሰራ መሆኑም ተናግራለች። ዶክተር አባተ ካሳሁን የተባሉ የማህበሩ የመጀመሪያው መግለጫ ሲያቀርቡ በትግራይ ላይ ያለው የአገልግሎት መቋረጥ በተለይ በጤና ዘርፍ ያለው ችግር ሊፈታ ይገባል ብለዋል። አሁን ያለው ሁኔታ ጸረ ሰብዓዊነት ነው ብለው እንደሚያምኑና የዓለም ማህበረሰብም ይህ ተረድቶ ጫና አሳድሮ ሊፈታው ይገባል በማለት ገልጸዋል። አቡ ኩላ ትግራይ ዘሎ ህዝቢ በሁሉም የትግራይ አካባቢ ያለ ህዝብ የባንክ ስልክ፣ የመድኃኒት፣ የትራንስፖርት፣ ሌሎች የማህበራዊ አገልግሎቶች የማያገኝበት ህጻናት፣ እናቶች፣ የሚያጠቡ እናቶች፣ ነብሰ ጡር እናቶች በቂ ምግብ የማያገኙበት እልቂት ስላለም በማጣታቸውም የማይበላ የሚባለው ነገር የሚበላበት ሁኔታ ስለደረስን ይህ ሁኔታ ግምት ውስጥ አስገብቶም የዓለም ማህበረሰብ አስቸኳይ ተግባራዊ እርምጃ እንዲወስድ ጥሪ እናቀርባለን ነው ያሉት። በተጨማሪም በትግራይ እየተካሄደ ያለውን የአየር ጥቃት ሰላማዊ ዜጎች ላይ ኢላማ እያደረገ በመሆኑ ሊቆም ይገባል በማለት ጥሪ አቅርበዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም። ከዚሁ ዘገባ ጋር በተያያዘ በሌላ በኩል የኢትዮጵያ ወታደራዊ አዛዦችና የመንግስት ባለስልጣናት በተለያዩ ጊዜያት በሚሰጧቸው ምላሾች የአየር ኃይሉ አውሮፕላኖችና ድሮኖች ሲቪሎችን ፈጽሞ ኢላማ እንደማያደርጉ መናገራቸው ይታወሳል። ህወሓት ለጦርነት የሚማግዳቸውን ሰዎች ሲቪሎች አድርጎ እስከ ማቅረብ እንደሚሄድ በመግለጽም የኢትዮጵያ መንግስት ሲከስ ይደመጣል። አድማጮች ወደ ተከታዩ ዘገባችን ነው የምንወስዳችሁ። ወደ ላሊበላ ነው የምናልፈው። የህወሓት ታጣቂዎች በላሊበላ ከተማ በቆዩባቸው ጊዜያት በርካታ ተቋማትን ማውደማቸውንና ሲቪሎች ላይ የተለያዩ ኢሰብአዊ ተግባር መፈጸማቸውን ነዋሪዎችና አስተዳደሩ ገልጸዋል። የአዲስ አበባው ዘጋቢያችን ኬኔዲ አባተ ሰሞኑን ወደ ላሊበላ በተጓዘበት ወቅት የተለያዩ ሰዎችን አነጋግሮ ተከታዩን ዘገባ አጠናቅሯል። በቅርቡ የገና በዓልን በድምቀት ያከበረችው ታሪካዊቷ የላሊበላ ከተማ አሁን ላይ ወደ መደበኛ እንቅስቃሴዋ በመመለስ ላይ ትገኛለች። በከተማዋ እንደ ባንክ፣ ስልክና መብራት ያሉ አገልግሎቶች ተጀምረዋል። ሆኖም የህወሓት ታጣቂዎች ከሐምሌ 28 ጀምሮ ከአራት ወራት በላይ በከተማዋና አካባቢዋ በቆዩባቸው ጊዜያት ጉዳት ደረሰባቸው ከተባሉ የተለያዩ የማህበራዊ አገልግሎት ሰጭ ተቋማት መካከል አገልግሎት መስጠት ያልጀመሩ በርካታ ተቋማትም አሉ። 2157 ተማሪዎች እንዲሁም 92 መምህራንና የአስተዳደር ሰራተኞችን የሚያስተናግደው የመስቀል ክብራ የመጀመሪያና መለስተኛ ሁለተኛ ደረጃ ትምህርት ቤት ከነዚህ ተቋማት አንዱ ነው። በዚህ ትምህርት ቤት ላይ ስለደረሰው ጉዳት የትምህርት ቤቱ ርዕሰ መምህር ረዳ ሲሳይ ያብራራሉ። የህወሓት ታጣቂዎች ወደዚህ ከተማ ሲገቡ መጀመሪያ ያረፉት እዚህ ነው። የገቡትም በዚህኛው አቅጣጫ ስለሆነ መጀመሪያ ያረፉት ካረፉበት ጊዜ ጀምሮ ትምህርት ቤቱን የማውደም ስራ ነው እየተከናወነው። ሰነዶችን የማቃጠል ወንበር፣ ኮምባይን፣ ደስኮችን ሰባስቦ እንደ ደመራ ማቃጠል፣ የላይብረሪዎችን በሙሉ ማውደም፣ መጽሐፍቶችን ለመጸዳጃ አገልግሎት ማዋል፣ መማሪያ ክላሶችን መጸዳጃ ቤት አገልግሎት አድርጎም መጠቀም በገንዘብ ተምነነዋል። ራፍ የሆነ በአጭር ሰዓት የተቋቋመ ኮሚቴ ነው እንትን ያለው አምስት ነጥብ ስድስት ሚሊየን ብር ውድመት ደርሶበታል። ቴክኒካል ቡድን በእያንዳንዱ ዲፓርትመንት አደራጅተን እናስጠናለን። መጠኑ ሊጨምር እንደሚችል እርግጠኛ ነኝ። ከትምህርት ቤቱ ባለፈ በከተማዋ የሚገኘው የላስታ ወረዳ ፖሊስ ጽህፈት ቤት የተለያዩ ሆቴሎች፣ እንዲሁም የቻይና የመንገድ ኮንስትራክሽን ካምፕ መውደማቸውን ተመልክተናል። እነዚህን ጨምሮ በርካታ ማህበራዊና መንግስታዊ አገልግሎት ሰጭ ተቋማት የህወሀት ታጣቂዎች የጥቃት ኢላማ መሆናቸውን የሚገልጹት የከተማ አስተዳደሩ ምክትል ከንቲባ አቶ ማንደፍሮ ታደሰ በደረሰው ጉዳት ዙሪያ የሚደረገው ጥናት አለመጠናቀቁንም ተናግረዋል። አስራ ሰባት የመንግስት አገልግሎት ሰጭ ተቋማት ሙሉ ለሙሉ ንብረታቸው ወድሟን መረጃቸው ኦረዲ ተቃጥሏል፣ ጠፍቷል። ትምህርት ቤቶችን ብንወስድ የመንግስት ትምህርት ቤቶች አስራ አንድ ትምህርት ቤቶች አሉ። ከአስራ አንዱ ስሬስ የሆነ ችግር የገጠማቸው ሁለቱ ናቸው። ፖሊቴክኒክ ኮሌጁ ኦልሞስት የተማሪዎች መረጃ ጠፍቷል። አገልግሎቶች መስጠት አይቻልም፣ ወድሟል ኮሌጁም። ጤና ጣቢያም ሆስፒታልም ላይ እንዲሁ ጉዳቶች አሉ። ና ከተማ ውስጥ የነበሩ መኪኖችን የመንግስትም የግልም መኪኖች፣ እነዚህን ሙሉ ለሙሉ ጭሩ ነው ይዞ ሄደው በሌላ በኩል ሆቴሎቹን ስናይ አያት የቀረቀ የቀረቃ ያለው ተጭ ነው። ቪውን ብትወስድ በዛ ለክ ወድማ፣ ላሊቨላ ብትወስድ ወድሟ፣ እነ ክሊፌጅን መውሰድ ትችላለ፣ ወድማ እና አምስት ስድስት ሆቴሎች ከፍተኛ የሆነ ጉዳት ይደረሰባቸው ናቸው። እንደ ከተማ አስተዳደር የሀብት ምዝገባ እየተደረገ ነው። የወደመውን ሀብት እየመዘገብን ያለ ነው። በተቋማት ላይ ከደረሰው ጉዳት ባለፈ በሰላማዊ ሰዎችም ላይ የተለያዩ ኢሰብአዊ ድርጊቶች እንደተፈጸሙ የከተማዋ አስተዳደር እና ነዋሪዎች ይገልጻሉ። ማንነቷ በግልጽ እንዲታወቅ ያልፈለገች የ ሰላሳ አምስት ዓመት ሴት በደሳሳ መኖሪያ ቤቷ በሁለት ሴት ህጻናት ልጆቿ ፊት ተደፍር ያለው ትላለች። መጥቶ በሩን አንኳኳ። በሩ ይህ ነበር። ከዛ ማነው ስል፣ እኛ ማንን ታውቂያለሽ በማለት እዛ በሩን ገፉት። ከዛ በመድኃኔዓለም በማርያም በቅዱስ ያሊ በላ ታውኝ አልኳቸው። ከዛ ስራቸው ዝም ብለሽ ክፈሽ አሉ። እዛ ጸጥ ስን እዛ በበሩ በዚህ ቀዳዳው በበሩ አቀባብለው ክፈሽ፣ ካልከፈሽ እንገነጥለዋለን በሩ። ዝም ብላቸው በሩ ከእኔ ላይ ስለሚወርቅ ከዛ ከፈቱ፣ ስጋፍት ትገቡና ከዚያም በሁለት ልጆቿ ፊት እንዴት እንደተደፈረች በዝርዝር አስረድታለች። በላሊበላ ከተማ ሌሎችም የተደፈሩ ሴቶች መኖራቸውን የሚገልጹት የከተማዋ ምክትል ከንቲባ አቶ ማንደፍሮ ታደሰ በጦርነቱ ተሳትፎ የሌላቸውን ሰላማዊ ሰዎች እስከ መግደል የደረሰ ኢሰብአዊ ተግባር መፈጸሙንም ተናግረዋል። በተለይ ማህበረሰባችን ከፍተኛ የስነ ልቦና ጫና ገጥሞታል። ይህ የስነ ልቦና ጫና የገጠመው ከምን አኳያ ነው? ካል ሰዎች ይታሰራሉ፣ ይደበደባሉ ይመታሉ። በጠራራ ፀሐይ የተገደሉ ወንድሞች አሉ፣ እህቶች አሉ። እዚህ ከተማ ውስጥ የሚታወቁት ስድስት የሚደርሱ ሰዎች ተገለዋል፣ ንጹሃን ዜጎች። በጥናት የሚመለሰው እንዳለው ነው። በሌላ በኩል የተደፈሩትን ለማግኘት መሰረታዊ ችግር ገጥሞናል። ይሄ ሳይኮሎጂያቸውን መመለስ ያስፈልጋል። በግልጽ ወጥተው እኛ እንዲሁነናል ለማለት እየተቸገሩ ነው ያለው። የህወሀት ታጣቂዎች ተቆጣጥረዋቸው በቆዩባቸው አካባቢዎች ሰላማዊ ሰዎችንና ተቋማትን ኢላማ አድርገዋል በሚል የሚቀርቡ ክሶችን የትግራይ ክልልን በማስተዳደር ላይ የሚገኙት የህወሀት ባለስልጣናት በተደጋጋሚ ሲያስተባብሉ ይደመጣሉ። በላሊበላ ከተማ በሲቪሎችና ና በተቋማት ላይ የተለያዩ ጉዳቶች ቢደርሱም በዩኔስኮ በተመዘገቡት ውቅር አብያተ ክርስቲያናት ያለው ሁኔታ ግን የተለየ ነው። የህወሀት ታጣቂዎች በላሊበላ ከተማና አካባቢዋ በነበሩባቸው ጊዜያት በዚህ ከበስተኋላ በሚገኙት ውቅር አብያተ ክርስቲያናት ላይ ምንም አይነት ጉዳት አለማድረሳቸውን የቤተ ክርስቲያኒቱ አመራሮች ነግረውናል። ምንም እንኳን ታጣቂዎቹ ወደ ቤተ ክርስቲያኑ ቢገቡም እንደ ሌሎች ምእመናን ሁሉ ለመሳለምና ለሌሎች ሃይማኖታዊ ፕሮግራሞች ካልሆነ በስተቀር ሌሎች ጥቃቶችን ለማድረስ አለመግባታቸውን ከዚሁ ከቤተ ክርስቲያኑ አመራሮች ማረጋገጥ ችለናል። ዲያቆን ተካውቤ በቅዱስ ላሊበላ ደብር የህዝብ ግንኙነት ክፍል ኃላፊ ናቸው። በቤተ ክርስቲያኑ ላይ በራፉም ላይ መድረስ አልቻሉም። እንግዲህ በራፉን መረገጥ አልቻሉም ማለት ነው። ከአጥር ግቢ ውስጥ ሆነው የሚገቡ ክርስቲያኖችም እንሳልማለን ካሉ ጫማቸውን አውልቀው ተፈትሸው ነው የሚገቡት። ወደ ውስጥ አይገቡም። እዚሁ አካባቢ ሆነው ተሳልሞ ሊመለሱ ይችላሉ እንጂ ገብተው ያደረጉት ጉዳት ያደረሱት በደል የለም። በደብሩ የስብከተ ወንጌል ሰራተኛ የሆኑት ቀሲስ ድንቅ ወልዴም ይህንኑ ያረጋግጣሉ። በደብሩ ላይ የደረሰ ነገር የለም። በደብሩ ይገባሉ፣ የደብሩ ስርዓት አክብረው ነው። በአባታችንም አማካኝነት ያው መመሪያ ተሰጥቷቸው ነበር። መሳሪያም ይዘው አይገቡም፣ ጫማ ማውልቀው ነው የሚገቡት። ለመሳለም ለመጎብኘት የሚመጡበት ሰዓት ነበረ እንጂ ለሌላ ችግር የደረሱበት ነገር የለም። ላሊበላ በህወሓት ታጣቂዎች እጅ በወደቀችበት ወቅት ዩኔስኮንና ዩናይትድ ስቴትስን ጨምሮ የተለያዩ አካላት የውቅር አብያተ ክርስቲያናቱ ደህንነት እንደሚያሳስባቸው ገልጸው ታጣቂዎቹ ጉዳት እንዳይደርሱባቸውና ጥበቃ እንዲያደርጉላቸው ማሳሰባቸው ይታወሳል። ህወሓትም ለቅርሶቹ ጥበቃ እንደሚያደርግ በወቅቱ መግለጹ የሚታወቅ ነው። በቅርሶቹ ላይ ቀጥተኛ ጉዳት ባይደርስም በከባድ መሳሪያ ተኩስ ምክንያት የተፈጠሩ የመሬት ንዝረቶች ግን ጉዳት ሊያደርሱ እንደሚችሉና ይህም ወደፊት በጥናት እንደሚለይ ደብሩ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ ና ለዕለቱ ወደ ያዝ ነው የመጨረሻ ዘገባችን ነው የምናልፈው በአማራ ክልል የደረሰውን ጉዳት ለመጠገን ስድስት ቢሊየን ብር አካባቢ መገኘቱን ክልሉ አስታውቋል። በክልሉ በጦርነቱና በጥቃቱ ምክንያት የደረሰውን የሰብአዊ ቁሳዊ ጉዳት መልሶ ለማልማትና ድርቅን ለመከላከል ወደ ስድስት ቢሊየን ብር የሚጠጋው የእርዳታ ስምምነት የተደረገው ኤፍኤች ኢትዮጵያ ከተሰኘ ዓለም አቀፍ ለቃሽ ድርጅት ጋር መሆኑን የክልሉ የገንዘብ ቢሮ አስታውቋል። በተጨማሪም ደግሞ ከተባበሩት መንግስታት የልማት ድርጅት ዩኤንዲፒን እንዲሁም ከህጻናት መርጃ ድርጅት ዩኒሴፍ የተለያዩ እርዳታ መገኘታቸውንም ዶክተር ጥላሁን ማህሪ ለአሜሪካ ድምጽ ገልጸዋል። ዶክተር ጥላሁን አሁን በአማራ ክልል የደረሰውን ጉዳት ዓለም አቀፍ የእርዳታ ድርጅቶች መረዳት ጀምረዋል። ነገር ግን የእርዳታ መጠኑ መጨመር አለበት ሲሉም ተናግረዋል። አስቴር ምስጋናው ናት። ያነጋገረቻቸው እንደሚከተለው ታቀርበዋለች። የሕወሓት ታጣቂዎች ወደ አማራ ክልል በመግባት አድርሰዋቸዋል የተባሉ ውድመቶችን ለዓለም አቀፍ ተቋማት ሪፖርት ሲያደርግ መቆየቱን የገለጹት የአማራ ክልል ገንዘብ ቢሮ ኃላፊ ዶክተር ጥላውን ማሃሪ በቅርቡ እርዳታ ለማድረግ እየተንቀሳቀሱ መሆኑን ተናግረዋል። ነበረው ወቅታዊ ችግር አንጻር በስፋት የሚንቀሳቀሰው ዩኒሴፍ ነው። ዩኒሴፍ ቀጥታ በገንዘብ ቢሮ በኩል እንዲህ እያስተላለፋቸው ሀብቶች አሉ። በራሱ በኩል ደግሞ እዛው ቦታው ድረስ በመሄድ እነዚህ ቴክኒካል አሲስታንቶችን በመቅጠር የአንቀሳቀሰው ሰፊ ሀብት አለ ማለት ነው። ለዚህ ዩኒሴፍ እንግዲህ እንደ አጠቃላይ እስካሁን ድረስ በዚህ በኢመርጀንሲ ወቅት እንግዲህ በራሱ ያንቀሳቀሰው ወደ 524 ሚሊዮን አካባቢ ነው። በእኛ በኩል ደግሞ ለጤና ፕሮግራሙ፣ ለውሃ ፕሮግራም፣ ለሴቶች፣ ለምግብ ዋስትና ያስተላለፈው እና በሰራተኛና ማህበራዊ ጉዳይ በሚባለው በበፊቱ ተቋም ወደ 223.6 ሚሊዮን አካባቢ እንዲተላለፍ አድርጓል ማለት ነው። እንግዲህ እዚህ ላይ ወደ 747 ሚሊዮን አካባቢ በዩኒሴፍ ቀጥታ በራሱና በቢሮዎች አማካኝነት ለነዚህ አካባቢዎች እንዲደርስ አድርጓል ማለት ነው። ሁለተኛው የዩኤንዲፒ ነው። ዩኤንዲፒ እንግዲህ አሁን እየጀመረ ያለ ፕሮጀክት ነው። እንግዲህ ይሄኛው በዋናነት በሰሜን ሸዋና በኦሮሞ ዞን አካባቢ የሚገኙ ስድስት ወረዳና ከተማ አስተዳድሮችን ነው ሰፖርት ለማድረግ ፕሮጀክት ይዞ እየተንቀሳቀሰ የሚገኘው። እንግዲህ በቅድ ደረጃ ወደ 24 ሚሊዮን ዩኤስዲ አካባቢ ቅር ተይዟል። በቅርቡ የላውንቺንግ ፕሮግራም ይኖረናል ማለት ነው። እንግዲህ በቀጣይም ይዞት የሚመጣው ሪሶርስ ይኖራል ተብሎ ይጠበቃል። የደረሰው ጉዳት አንፃር ያለው ሪሶርስ ወይም እየመጣ ያለው ሪሶርስ በቂ ነው ብለን አንወስድም። ነገር ግን ጅምሩ ጥሩ ነው። ይሄ ተጠናክሮ መቀጠል መቻል አለበት። ትናንትናም እንደዚሁ ወደ 5.87 ቢሊዮን አካባቢ የሚደርስ ይሄ ማለት ወደ 6 ቢሊዮን አካባቢ የሚጠጋ ከኤፍ ኤች ኢትዮጵያ ጋር ስምምነት አድርገናል። ይሄ እንግዲህ ከምግብ ዋስትና ጋር የተያያዘ ነው። እዚህ ላይ እንግዲህ ይሄንን ሪሶርስ በመጠቀም በኩል በርካታ ተቋማት ተሳታፊ ይሆናሉ ማለት ነው። በአማራ ክልል 266 ግብረሰናይ ድርጅቶች እንዳሉ የገለጹት ዶክተር ጥላሁን ከእነዚህ ውስጥ 28ቱ ፕሮጀክት አጥፈው ለወደሙ አካባቢዎች መልሶ ለማልማት የሚያስችል የአይነትና የቁሳቁስ ድጋፍ ማድረጋቸውን ገልጸዋል። ቀሪዎቹም ድጋፍ እንዲያደርጉ ጥሪ አቅርበዋል። በክልላችን የሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶች ካንትሪ ዳይሬክተሮችን በመጥራት አጠቃላይ ክልላችን ላይ የደረሰውን ጉዳት መጠን በማሳየት እና እዚያ ላይ ምን ማድረግ እንደሚችሉ ከእነሱ ጋር ውይይት አድርገን ነበረ። በዚያ መሰረት ወደ 28 ድርጅቶች በደረሰው ጉዳት አንፃር የተፈናቀሉ ወገኖቻችንን ለመደገፍ ጥረት አድርገዋል። እዚህ ላይ እንግዲህ የፕሮጀክቶቻቸውን አስቀድሞ የተያዘውን ሪሶርስ ሪዳይሬክት በማድረግ ለዚህ ላይ ኢመርጀንሲ እንዲውል አድርገዋል ነው። ክልሉ ከደረሰበት ጉዳት አንጻር 28 ድርጅቶች ብቻ ይህንን ለማገዝ እስካሁን ጥረት አድርገዋል። አሁንም ህብረተሰባችን በችግር ውስጥ የሚገኝ ስለሆነ ድርጅቶች ካጋጠመን በርካታ የህዝብ ቁጥር መፈናቀል አንጻር በርካታ ህዝብ መቋቋሚያ ይፈልጋል። ይህን መልሶ በማቋቋም በኩል ማገዝ ይኖርባቸዋል ማለት ነው። ከደረሰው ጉዳት አንጻር ያለው ሪሶርስ ወይም እየመጣ ያለው ሪሶርስ በቂ ነው ብለን አንወስድም። ነገር ግን ጅምሩ ጥሩ ነው። ተጠናክሮ መቀጠል መቻል አለበት። በአማራ ክልል የህወሓት ታጣቂዎች ተቆጣጥሯቸው በነበሩ ሰባት ዞኖች እና አንድ ከተማ አስተዳደር ከፍተኛ የሰብአዊ መብት ጥሰት፣ የንብረት ውድመት፣ ዘረፋ እንዳካሄዱ የገለጹት ዶክተር ጥላሁን የውድመቱን መጠን ለማወቅ እስካሁን ወጥ ጥናት አለመካሄዱን ተናግረዋል። በቅርቡ ግን ሳይንሳዊ በሆነ መንገድ የሚያጠና ከአስር ዩኒቨርሲቲዎች የተውጣጡ ባለሙያዎች የተካተቱበት ግብረ ኃይል መቋቋሙን ዶክተር ጥላሁን አክለው ገልጸዋል። በጣም ከፍተኛ ነው። በተቋማት በተለይ ታርጌት ተደርገው ጉዳት እንዲደርስባቸው ሆኗል። በተለይ የጤና ተቋማት፣ የትምህርት ተቋማት፣ የውሃ ተቋማት እነዚህ የመንግስት የልማት ድርጅቶች እና ትላልቅ ኢንዱስትሪዎች፣ እነዚህ ከፍተኛ ጉዳት ደርሶባቸዋል። የግለሰብ ሀብቶችም፣ ሆቴሎችም፣ አገልግሎት መስጫ ተቋማትም እንደዚሁ ጉዳት ደርሶባቸዋል። ግለሰብ መኖሪያ ቤቶች ሁሉ እንግዲህ ጉዳት ደርሶባቸዋል ማለት ነው። እንግዲህ ይሄ ከቁሳዊ አንፃር የደረሰው ጉዳት ነው። ከሰብአዊ አንፃር ደግሞ የደረሰው ጉዳት በጣም ከፍተኛ ነው። ሕፃናትን፣ መነኩሴዎችን አስገድዶ እስከ መድፈር ድረስ፣ እስከዚያ ድረስ እንግዲህ ስለምቦና ስብራት የማድረስ ጉዳት አድርሷል። የዚህ ጥናት ላይ በክልላችን የሚገኙ አስሩም ዩኒቨርሲቲዎች ተሳታፊ ናቸው። የተለያዩ ቀጠናዎች ተሰጧቸዋል። በእነዚህ ቀጠናዎች ባለሙያዎቻቸውን ከክልሉ ተቋማት የሚመለከታቸው ሴክተሮች ራሳቸውን ባለሙያ አብረው ጨምረው በሁሉም አካባቢዎች ላይ የደረሰው ሰብአዊ እና ቁሳዊ ጉዳት ጥናት እየተካሄደ ነው የሚገኘው። እንግዲህ እንደ አጠቃላይ የዳታ ኮሌክሽኑ ልሞስ አልቋል። እንግዲህ ዩኒቨርሲቲዎች ይህንን የተሰበሰበውን እንዳታ ኢንኮድ አድርገው ወይም ፕሮፐር አናላይዝ አድርገው ውጤቱ ምን ይመስላል፣ የደረሰው ጉዳት ምን ያክል ነው፣ በሳይሆን ከሰብአዊ ሁኔታ አንጻርም የደረሰው ጉዳት ምን ያክል የሚለውን እንግዲህ የጥናቱ አናሊሲስ በደንብ ከተሰራ በኋላ በጋራ የምናየው ይሆናል ማለት ነው። በገንዘብ ሲተመን የደረሰው ጉዳት ምን ያክል ነው የሚለውን እዛም እዚህ የሚነገሩ ነገሮች አሉ። ነገር ግን ትክክለኛ መረጃ ልናገኝ የምንችለው በጥቅል እነዚህ አስሩ ዩኒቨርሲቲዎች በሰበሰቡት መረጃ መሰረት ትንተና ከሰሩ በኋላ የሚገኘው ውጤት ይሆናል ማለት ነው። በአማራ ክልል የህወሀት ታጣቂዎች ተቆጣጥረዋቸው በነበሩ አካባቢዎች የሚኖሩ ከአስራ አንድ ነጥብ አራት ሚሊየን ህዝብ በላይ እርዳታ እንደሚያስፈልገው የክልሉ መንግስት በተደጋጋሚ ማስታወቁ ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር። ዘጋቢዎቻችንን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮግራሙን በማዘጋጀት እንዲሁም አብሬያችሁ በማቅረብ በማስተናገድ አብሬያችሁ ያመሸውት ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም እሰናበታችኋለሁ። ዝግጅቱን ያቀናበርልን ኤልያስ አስማረ ነው። የዌብና ማህበራዊ መገናኛ ፕሮዲሰራችን አባየው ገበያው ነበረች። ለዛሬ በዚሁ እንሰናበታችኋለን። በነገው ምሽት ዝግጅታችን ተመልሰን እናገኛችኋለን። ሰላም፣ በደህና ደሩ።